The voice of America. Yeah, Washington DC. President Obama. Yeah, Africa. I'm going to goodbye. የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ አፍሪካን ክፉኛ እያደቀቀ ያለውን የተማረ የሰው ኃይል ፍልሰት ለመከላከል አገራቸው በምን መንገድ እንደምትረዳ ለቀረበላቸው ጥያቄ ሲመልሱ፣ ጥያቄው አፍሪካ ምን ታደርጋለች? መልሱ ወጣቶች በአገራቸው ጉዳይ ተሳታፊነት ሲሰማቸውና በወደፊት ህይወታቸው ተስፋ ሲያድርባቸው፣ ሴቶች እንክብካቤ ሲያገኙና ብሎም የማህበረሰብ አቅም ሲጎለብት መሆኑን የገለጡት ኦባማ ይህን የተናገሩት ታዲያ ከሁለት ዓመታት በፊት ያስተዋወቁትና የአፍሪካውያን ወጣት መሪዎች ውጥን ማጎልበቻ መረብ በመባል የሚታወቀው ዓመታዊ ፕሮግራም ዛሬ ዋሽንግተን ዲሲ ውስጥ በተካሄደበት የመክፈጫ ጉባኤ ላይ በሰጡት አስተያየት ነው። ሰለሞን አባተ ተከታትሉታል፣ ጥያቄዎች እናነሳለን፣ እንወያያለን። ሰለሞን እንደምን ዋልክ? እንደምን ዋላችሁ? እንዴት ነበር ብሎ ልንል ነው ውሎዬ በጣም የሚገርም ነበር። በጣም ቆንጆ ውሎ ነበረ። አሉላ እናንተ ከኋላችሁት ውሎ ትንሽ ለየት ያለ ነበር ይላል። በቀጥታ ባጭሩ፣ በቀጥታ ውሎ ምን እንደሚመስል ልንመለከት ነው። አዎ ውሎዬ አሁንም እየተካሄደ ያለ ቅድም እንደገለጽከው አሉላ፣ ወጣት አፍሪካውያን መሪዎች ውጥን ማጎልበቻ መረብ ነው ያልከው፣ ይሄ ጅምር ይሄ መርሃ ግብር ፕሬዚደንት ባራክ ኦባማ ያስጀመሩት እንደሆነ ይታወሳል። ዛሬ ለስድስት ሳምንታት እዚህ ዩናይትድ ስቴትስ ውስጥ የቆዩ የሁለተኛው ፕሮግራም ተሳታፊዎች ስብሰባ አድርገው ነበረ። ይሄ እስኪ አስገባን፣ ወደ ጉባኤው አስገባን ወደ አዳራሽ። በጣም ጥሩ ነው፣ በጣም ጥሩ ነው። በጣም ደማቅ በጣም ሞቅ ያለ ሁኔታ ነበረ ያለው። በዚህ የጉባኤ አዳራሽ ውስጥ አምስት መቶ ወጣት አፍሪካውያን መሪዎች ተገኝተው ነበረ። በክብ በዙሪያ ክብ የተሰራ መድረክ ነው መድረኩ እና ተከፋፍለ ነው የተቀመጡት። የሁሉም ተሳታፊ ሀገሮች የአፍሪካ ሀገሮች ሁሉ ባንዲራዎች ዙሪያውን ነበሩ እና ልክ መጀመሪያ ላይ ስብሰባው የዛሬው ሲጀመር የ ህዝብ ተወካዮች ምክር ቤት የዚህ የዩናይትድ ስቴትስ የተወካዮች ምክር ቤት ነው የሚባለው ኮንግረሱ እና የእሱ አባል የሆኑት ሃንክ ጆንሰን እና የደቡብ አፍሪካ አንዱ ነው። ከዛ ከተሳታፊዎቹ ወጣት ነው። የሀያ አምስት አመት የፖለቲካ ሰው ነው። ተመራጭ ነው። በነገራችን ላይ ላንጋኒኒ ጉምቢ የሚባል የማንዴላ ዋሽንግተን ፌሎ በመድረክ ላይ ወጥተው ከሰው ለሚቀርቡላቸው ጥያቄዎች መልስ ይሰጡ ነበረ። አህጉራቸው በአሁኑ ጊዜ ምን እንደምትመስል ከዚህ ከያሌ ስብሰባ ምን እንዳገኙ በስፋት ማብራሪያ ሲሰጥ ነበረ ወጣቱ። ከዛ በተረፈ ደግሞ ሴናተር ኤድ መርኪም እንደዚሁ በዚሁ መድረክ ላይ ተገኝተው እሳቸው ደግሞ ባለፈው ባራክ ኦባማ ወደ ኬንያ እና ኢትዮጵያ በተጓዙ ጊዜ አብሮቸው ሄደው ነበረ። የነበራቸውን ስሜት ከአካባቢው እድገት ከአፍሪካ መለወጥ ጋር ያደረባቸውን ትልቅ ስሜት ሲናገሩ ነበር። እንደውም እነዚህ ሀገሮች ውስጥ ኦባማ ሲሄዱ ሱፐርስታር የሚሄድ የሚንቀሳቀስ ነበር የሚመስለው። በጣም ብዙ ተወዳጅነት ያለው ዝናና ተወዳጅነት ያለው የኪነ ጥበብ ሰው ነበር የሚንቀሳቀስ የሚመስለው ነበር ያሉት እና በዚህ አጋጣሚ እሳቸው ሲናገሩ ኢትዮጵያ ውስጥ ቀደም ሲል ያልተገለጸ ማለት ነው ኢትዮጵያ የሀያ ሁለት ማመንጨት የሚችል ስምምነት ከሁለት የአሜሪካ ኩባንያዎች ጋር መፈራረሟን ተናግረዋል። ይሄ ማለት ከጂኦተርማል ወይም ከእምቅ የመሬት ኃይልና ከንፋስ ኃይል የሚገኙ ምንጮች እንደሆኑ ተናግረዋል። እና የወደፊቱን የአፍሪካን ተስፋ አሳይተዋል። በዚህ መድረክ ላይ በመቀጠልም ሌላ አንዲት ላለፉት አስራ ሶስት ዓመታት የአካል ጉዳተኛ ሆና የቆየች አሁን በዚህ በያሌ ምክንያት በአመራር ችሎታዋ በብቃቷ ከፍተኛ ውጤት እያሳየች ያለች ግሬስ የምትባል ወጣት ፕሬዚደንት ኦባማን አስተዋወቀቻቸው የሙዚቀኛም ነች። እንደዚሁም ደግሞ ሌሎች የሙያ ማበልጸጊያ ስራዎችን፣ እንቅስቃሴዎችን የምታደርግ ወጣት ነች። ፕሬዚደንት ባራክ ኦባማም ከፍ አድርገው ነው የእሷን ስም ያነሱት። እና እሷ ፕሬዚደንቱን አስተዋወቀቻቸው እና ፕሬዚደንቱ ሲወጡ በጣም እጅግ በጣም የሞቀና የደመቀ ጩኸትና እንኳን ደህና መጡ አቀባበል ነበር የተደረገላቸው ለፕሬዚደንቱ። እንግዲህ አሉላና አዲሱ ፕሬዚደንቱ በዚህ ሁኔታ ወደ አዳራሹ ሲገቡ ሙሉ ሰማያዊ ልብስ፣ ሰረዝ ሰረዝ ያለበት ክራባት እና ወደ ነጭነት የሚያደላው ውሃ ሰማያዊ ሸሚዝ ከጥቁር ጫማ ጋር እና በግራጫ አራትና በቡናማ ፊት ነበረ። በግራጫ አራት ግሩም ተደርገን ስለሃል። ኦባማንም አዳራሹንም ጥሩ ዘል ሰጥተናል። እንግዲህ ፕሬዚዳንቱ ገብተዋል። አሁን አዳራሹ የፕሬዚዳንቱን የፕሬዚዳንት ኦባማን የመክፈቻ ንግግር በሚዳስሱ ጭብጦች ላይ አንዳንድ ነጥቦችን ብታጋራን፣ የያሊን አመሰራረት የዛሬ ሁለተኛ ዓመቱ እና ዓላማውን ጭምር የተነሳ ጭብጦቹን የሚመለከቱ ጉዳዮች ደግሞ ብታካፍለን። እንግዲህ ፕሬዚደንቱ ወደ አዳራሹ ሲገቡ የልደታቸው ቀንም ነው እና በከፍተኛ ደማቅ የሆነ ሃፒ በርትደይ እንኳን አደረሰን መዝሙርም ጭምር ነው ወጣቶቹ የተቀበሏቸውና፣ እሳቸውን በትክክለኛ ጊዜ ነው የመጣችሁ አሏቸው ወጣቶቹ ንግግራቸውን ሲጀምሩ በትክክለኛ ጊዜ የመጣችሁት የእኔ የልደት ቀን ስለሆነ ሳይሆን አሁን ባለንበት ሁኔታ በጣም የምኮራበት ጊዜ ነው አሉ። አፍሪካን ለመጎብኘት አራት ጊዜ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዝደንት ናቸው፣ ስራ ላይ ያሉ ኬንያን ለመጎብኘት የመጀመሪያው ፕሬዝደንት መሆናቸውን ተናግረዋል። ኢትዮጵያን ለመጎብኘት የመጀመሪያው ፕሬዝደንት በመሆናቸው እንደሚኮሩ ተናግረዋል። በአፍሪካ ሕብረት ፊት ቆሞ በመናገር የመጀመሪያው ፕሬዝደንት በመሆናቸው ኩራት እንደሚሰማቸው ተናግረዋል። ፕሬዝደንቱ እና አሁን ካላት የአፍሪካ የወደፊት መነሳት ሁኔታ ጋር በትክክለኛ ጊዜ ነው የመጣችሁት አሉና ለምን አሁን ወደ ጥያቄ ልምጣና ያሊን እንደጀመሩ ተናገሩ። የመላ አህጉሪቱን ወጣቶች ተሰጦ አስተዋልኩ። እናም እንደ ፕሬዝዳንት ከመንግስታቱ ጋር እየሰራንም እንደእናንተ እንዳላችሁት ያሉ ወጣቶችን አቅም በመላ አፍሪካ ለማጠናከር ፈለኩኝ። ለዚህ ነው ይህንን ያሌን ማለትም የወጣት አፍሪካውያን መሪዎችን ውጥን ማጎልበት የጀመርኩት። ወይም ደግሞ ይሄንን ጅማሮውን ያሊን ያስጀመሩት ማለት ነው። በዚህ ሁኔታ ነው እንግዲህ ንግግራቸውን የጀመሩት ፕሬዚደንቱ። እና የያሊ ሐሳብም መጪው የመሪዎች ትውልድ የሚጠቀምባቸውን ግብዓቶች እንዲያገኝ፣ እርስ በራሱ መገናኘት እንዲችል፣ በሲቪል ማህበረሰቡ፣ በንግዱ፣ በመንግስት አመራር ሁሉ በንቃት መሳተፍ እንዲችል ለማገዝ መሆኑን ነው ፕሬዚደንቱ የተናገሩት። እና ምላሹ በጣም ግዙፍ እንደሆነ ነው ፕሬዚደንት ኦባማ የተናገሩት። ካለፈው የያሊ ጉባኤ እንዲህ ማለት ነው። በወጣቶቹ አፍሪካውያን መኩራታቸውን ተናግረዋል። እዛ በተገኙት ፕሬዚደንቱ እና ባለፉት ጥቂት ዓመታት ሁለት ዓመት መሆኑ ነው እንግዲህ እንኳን ብዙ እርምጃ መደረጉን ተናግረዋል። ይህ የመጨረሻው ነጥብህ ለሚቀጥለው ጥያቄ መንደርደሪያ ይሆን አምስት መቶ የአፍሪካ ወጣቶች የነገዎቹ መሪዎች በአንድ መድረክ መገኘት ብቻ ሳይሆን በሚቀጥሉት ስድስት ሳምንታት ከሚያደርጓቸው ከሚሳተፉባቸው እንቅስቃሴዎች ባሻገር የሚመሰርቱት መረብ አለ። መረብ ይባላል በስርዓቱም ኔትወርክ ወይም መረብ ማለት ነው የት ይደርሳል የሚለውን ከእሳቸው የስልጣን ዘመን በኋላም እሱም መጠየቁ አይቀርም ግን እስኪ ሁለቱን አነጻጽር የቀደመውና ያሆኑ ያሁኑ በንጽጽር ምን አይነት ነገሮች ይታይተውበታል አዎ አንስተውታል ፕሬዚደንቱ ይሄንን ያለፈው የመጀመሪያው ነበር አምስት መቶ ወጣቶች የተሳተፉበት ምርሃ ግብር ነበረ ይሄኛው ዝግጅት ሲጀመር ለሁለተኛው ማለት ነው ሰላሳ ሺህ ወጣቶች ወጣት መሪዎች በመላ አፍሪካ ለውድድር መመዝገባቸውን ተናግረዋል ፕሬዚደንቱ። እንግዲህ ከሰላሳ ሺ ወጣቶች ውስጥ አምስት መቶ መሪዎች ናቸው ተመርጠው ወደ ወደ ጉባኤው የመጡት ማለት ነው እና በዚህ ባለፈው እና በዘንድሮው የያሌ አካል በሆነው በዚህ በዋሽንግተን መርሃ ግብር ያሉ ተሳታፊዎች ቅድም እንደገለጽከው አምስት መቶ ቢሆንም በመጪው ዓመት እጥፍ እናደርገዋለን ብለዋል ፕሬዚደንቱ። የሚቀጥለው ዓመት ተሳታፊዎች አንድ ሺህ ይሆናሉ ማለት ነው። እንግዲህ የወደፊቱ እጣ ፈንታ ምን ሊሆን እንደሚችል ብለህ ላነሳው ጥያቄ ይሄ ከፕሬዚደንት ኦባማ ጋር መጥቶ የሚሄድ ነገር እንዳይሆን ለማድረግ በመንግስት ደረጃ በተቋምነት ደረጃ እንዲቀጥል የማድረግ ሀሳብ እንዳላቸው ፕሬዚደንቱ ተናግረዋል። ከተሳታፊዎቹ መካከል ስጋታቸውን በዚሁ መልክ ለፕሬዚደንቱ የገለጹ ነበሩ። ለዛ መልስ ሲሰጡ ነው መንግስታዊ ወይም ተቋማዊ አሰራር እንዲሆን እሳቸው ከሄዱ በኋላ የሚቀጥሉት ፕሬዚደንቶች እየተቀባበሉ እንደ ልማድ የሚጓዙ ለማድረግ ሀሳብ እንዳላቸው ነው ፕሬዚደንቱ የተናገሩት። እንግዲህ ወጣቶቹ በየሀገሮቻቸው ውስጥ ለውጥ እንዲያመጡ ብዙ እንደሚጠበቅባቸው ፕሬዚደንቱ አሳስበዋል። የአመራር ብቃት በሌሎች መስኮች ብቻ ሳይሆን በግለሰብ ደረጃም መሆኑን ተናግረዋል ፕሬዚደንት ኦባማ እናንተ በየአገሮቻችሁ ለውጥ ማምጣት የምትችሉ ብቻ አይደላችሁም። ነገር ግን የዓለም አቀፍ አመራር አዲስ ትውልድ ነው የምትሆኑት። ድንበር አቆራርጣችሁ የምትሠሩ ትሆናላችሁ። ዓለምን የተሻለ ደህንነት ያላት፣ የበለጠ ብልጽግና ያላት፣ ይበልጥ ሰላማዊ፣ ይበልጥ ፍትሃዊ የምትሆን ታደርጓታላችሁ። በእናንተ ላይ ያለኝ ተስፋ ይህ ነው። መልካም ሰለሞን፣ እንግዲህ እንደው የመጨረሻ ጥያቄ ብናደርግ እንደ ወጣቶቹ በቆየታቸው የሚመለከቷቸውን በተናጥል እያገኘን የምናነሳቸው ጥያቄዎች ይኖራሉ። የአፍሪካ ወጣቶች እነኚህ ነገዎቹ መሪዎች፣ በግል የሚሰማውን አንድ ወጣት ማሰብ ራሱ በጣም ያስደምማል። ግን እንደው በመድረኩ ከፕሬዚዳንት ኦባማ ጋር በቀጥታ ተገናኝተ አንድ ወጣት ጥያቄ ማቅረብ የሚችልበትን መንፈስ ማሰቡም ትልቅነቱ ይታየኛል። ምን ነበር እንደው የተወረወሩ ጥያቄዎች በሳቸው መልክ በሰዎች በኩል የተመለሱ አሁን በሰፊ ጊዜ ነው የሰጡት። በነገራችን ላይ ፕሬዚደንቱ ለዚህ መድረክ ለጥያቄ ከተናገሩበት ጊዜ ይልቅ ለጥያቄና መልስ የሰጡት ጊዜ ይበልጥ ነበር። ወደ ስልሳ አራት ደቂቃ ነው የተናገሩት። በአጠቃላይ በዛ በመድረኩ ላይ የነበሩት የተናገሩት ከሀያ ደቂቃ የማይበልጥ ጊዜ ነው። በዛው የጥያቄና መልስ ጊዜ ነበርና በዛ መድረክ ላይ ከተፈጥሮ አካባቢ ጥበቃ እስከ መጥፎ ልማዶች ያሉ የትምህርት ጉዳይ እና የሽብር ጉዳይ እነዚህ ሁሉ ተነስተዋል። ለምሳሌ መጥፎ ልማዶችን መዋጋት እንደሚያስፈልግ ፕሬዚደንቱ ተናግረዋል። የሴት ልጅ ማዋለጃ ማዋለጃ አካላትን በስለትና በሚጎዳ ሁኔታ መንካት፣ መጉዳት፣ እንደ ግርዛት አይነት ነገሮች ማለት ነው አጥብቀው እንደሚጠሉና መወገዝ ያለበት እንደሆነ ተናግረዋል። ጠለፋ ነውር መሆኑን ሴት ልጅ ላይ እጅን ማንሳት፣ መጉዳት፣ ማንገላታት ራስን ወደኋላ ማስቀረት መሆኑን፣ አንድ ህብረተሰብ ራሱን ወደኋላ ማስቀረት ሲፈልግ ብቻ መሆኑን እነዚህ የሚያደርገው ለሴቶቹ ቅድሚያ ለሴቶቹ ትኩረት የተሰጠ የእነሱን የአመራር ብቃት በማጎልበት ደረጃ የሰራ ማህበረሰብ ሁልጊዜ ወደፊት ተራምዶ እንደሚታይ በማሳያ ተናግረዋል። ፕሬዚደንቱ የአካል ጉዳተኞችን ጉዳይ እንደዚህ አጉልተው ተናግረዋል። መንከባከብ እንደሚያስፈልግ እነሱም ራሳቸው በጣም የጎላ ተሳትፎ በህብረተሰብ ውስጥ አስተዋጽኦ እንዳላቸው ተናግረዋል። የፍቅረኛ ምርጫ ጉዳይ የግለሰቦች ጉዳይ ነው። ማንንም ያፍቅሩ፣ ማንንም ሊከበርላቸው ይገባል ብለዋል ፕሬዚደንቱ እኛ በሌሎች ሁኔታዎች በእኛ ላይ እንዲደረጉብን የሚፈልጋቸው ነገሮች በሌሎች ላይ ማድረግ የለብንም ብለው ተናግረዋል። ከዚህ ከማግለል ከማሳደድና ከማሸማቀቅ ከመሳሰሉ ነገሮች ጋር አገናኝተው ሲናገሩ ከዚያም በኋላ አንድ የአፍሪካ ችግር ነው ያለ አንድ ናይጄሪያዊ ወጣት ለመሆኑ እርስዎ ሀገሮ ትምህርት ትልቁ ነገር እንደሆነ ስልጠና ትልቁ ነገር እንደሆነ ተናግሮ ለአንድ ሀገር እድገት ይሄ የአእምሮ ፍልሰትን የተማረ ሰው ፍልሰትን ለማስቀረት ምንድን ነው የእርሶ ቁርጠኝነት ምንድነው አገሮ የምታደርገው ብሎ ጠይቆ ነበረ ፕሬዚደንት ኦባማ ታዲያ የወጣቱን ጥያቄ ተቀብለው እኔ ግን ልገልብጠው አሉና እንዲህ አሉ በጣም ጥሩ ጥያቄ ነው ነገር ግን ጥያቄውን እኔ ልገልብጠው እና መሆን ያለበት የአእምሮ ፍልሰትን ለማቆም አሜሪካ ምን ታደርጋለች ሳይሆን፣ የአንተ ሀገር ምን ታደርጋለች ነው። እንግዲህ ፕሬዚደንቱ በዚህ መልሳቸው ውስጥ እጅግ ስፋት ያላቸውን አካባቢዎች ዳሰዋል። አገር ለወጣቶች ተስፋ ልትሰጥ እንደምትችል ነገን ልታሳይ እንደሚገባት ያሉት፣ ወጣቶች በፖለቲካውም ሆነ በማንኛውም የሀገር እንቅስቃሴ ውስጥ ድምጻቸው ሊሰማ ተሳትፏቸው ሊጠናከር እንደሚገባ፣ ወጣቶችን እንደ አይሲል እና እንደ አልሸባብ አይነት ሽብር ፈጣሪ ቡድኖች ከመድረሳቸው በፊት እኛ ልንደርስባቸው እኛ ልንደርሳቸው ይገባል ሲሉ ተናግረዋል። ሰፊ ነው የዛሬው መድረክ፣ ብዙ ነጥቦች አሉ። ኢትዮጵያውያን ተሳታፊዎችንም አግኝቼ አነጋግር ያለሁኝ እንግዲህ በሌላ ዝግጅት መለሳሉ። ሰዓታችን እያለ ሰለሞን፣ ሰፊ ግሩም ዝግጅት ነው። ብዙ ነጥቦች እንዳሰሃል እንዳልከው፣ ሰዓታችን ቢገባደል እንጂ ዝግጅቱ ይቀጥላል። ወጣቶችንም እናገኛለን። በጣም እናመሰግናለን ሰለሞን፣ እግዚአብሔር ሰለን። እናመሰግናለን ናሽ